በምስራቅ አፍሪካ በአይነ መንግስታት ድርጅት ጋድ አስተናባሪነት በጎርጎሳን አቆጣጠር በመጪው ግንቦት 17 አዲስ አበባ ላይ እንደሚፈረም የሚጠበቀው የደቡብ ሱዳን ተከታይ ሰላም ውይይት ከወዲሁ ስጋት አንዣቦበታል አሜሪካ ለደቡብ ሱዳን ስትሰጠው የቆየችውን እርዳታ እንደገና በመከለስ ልታቋርጠው እንደምትችል ባለፈው ማክሰኞ ያስታወቀች ሲሆን ውጥረት ውስጥ የገባው የደቡብ ሱዳን መንግስትም የእርዳታው መቋረጥ ተቃዋሚ ወገኖች ሰላም ስምምነት ለመድረስ ያላቸውን ፍላጎት ያዳክመዋል ሲል አስጠንቅቋል በነጋው ባወጣው መግለጫ አሜሪካም ውሳኔዋን እንድትቀይር ተማጽኗል የአሜሪካ መንግስት ውሳኔውን በገለጸበት መግለጫ በደቡብ ሱዳን ሰላም ስምምነት ለመድረስ የሚታየው መጓተት በእጅጉ ተስፋ አስቆራጭ ነው፣ እናም የምንሰጠውን እርዳታ በጥልቀት መከለስ እንጀምራለን ብሏል። እርዳታችን ለጦርነቱ አስተዋጽኦ እንዲያደርግ ወይም ጦርነቱን እንዲያራዝምና ምዝበራን እንዲያበረታታ አንፈቅድም ያለው መግለጫው የሀገሪቱ ብሔራዊ አንድነት መንግስትም ሁሉን አካታች አይደለም፣ ቅቡልነቱንም አጥቷል ሲል ነው ጠንከር ባሉ ቃላት የፕሬዝዳንት ሳልባኪርን መንግስት ይወቀሰው። የእርዳታ ክለሳውን እንደ ጎርጎሮሳውያን አቆጣጠር በ2015 የሰላም ስምምነት ማዕቀፍ ስር ጆይንት ሞኒተሪንግ ኢንድ ኢቫሉዌሽን ሜካኒዝም ለተባለው የሰላም ስምምነቱ አፈጻጸም መከታታያ መርሃ ግብር አሜሪካ ስትሰጥ የቆየችውን እርዳታ እንደሚያካትት መረዳት የተቻለ ሲሆን ዝርዝር ይዘቱና ሰብአዊ እርዳታን ስለማካተቱ ግን የታወቀ ነገር የለም። ላለፉት ዓመታት ለመንግስትም ሆነ በጦርነቱ ለተፈናቀሉ ዜጎች ግዙፍ ሰብአዊ ድጋፍ ስትለግስ የኖረችው አሜሪካ ስትሆን የእርስ በርስ ጦርነቱ ከተቀሰቀሰ ወዲህ ብቻ 3.2 ቢሊዮን ዶላር የሚገመት ሰብአዊ እርዳታ ሰጥታለች። እርዳታው መቋረጥ የሰላም ሂደቱን ያስተጓጉለው እንደሆነ ሱድ ኢንስቲትዩት በመባል በሚታወቀው የደቡብ ሱዳን ገለልተኛ የጥናትና ምርምር ተቋም ከፍተኛ ተመራማሪ የሆኑትን ሚስተር ዘካሪያ አኮልን ወደ ጁባ ስልክ ደውዬ ጠይቂያቸው ነበር። በእርግጠኝነት ይህ ነው ማለት አልችልም። ሰብአዊ እርዳታው በተወሰነ መልኩ ከተስተጓጎለ ወይም ከተቋረጠ ግን በትክክልም እርዳታ ፈላጊው ተራው ህዝብ ላይ አሉታዊ ጉዳት ያመጣል። የአሜሪካ መንግስት በሰላም ሂደቱ መጓተት መበሳጨቱን መረዳት ይቻላል። በአሁኑ ሰዓት እርዳታውን ማቋረጥ ትክክለኛ ውሳኔ ነው ወይስ አይደለም የሚለው ሊያከራክር ይችል ይሆናል። ውሳኔው ተፋላሚ ወገኖችን ወደ ሰላም ስምምነት የማምጣት እድሉን ግን በጣም ነው የምጠራጠረው። አሜሪካ የእርዳታ ክለሳ ውሳኔዋን ያሳለፈችው ተመድ፣ አውሮፓ ህብረት፣ አሜሪካ፣ አፍሪካ ህብረት፣ ቻይናና ተቃዋሚ ኃይሎች የተካተቱበት ጆይንት ሞኒተሪንግ ኢቫሉዌሽን ኮሚሽን የተሰኘው የሰላም ተቆጣጣሪ ኮሚሽን ሰላም ስምምነቱ በቅርቡ የሚፈረም ከሆነ ለተቃዋሚ ወገኖች ደህንነት ዋስትና የሚሰጥ ሁኔታ በሀገሪቱ የለም በማለት ባስጠነቀቀ ማግስት ነው። ኮሚሽኑ እንደሚለው የተዋጊነት ኃላፊነት የተሰጠውና በጁባ ከተማ ብቻ ተወስኖ ያለው ሪጂናል ፕሮቴክሽን ፎርስ የተሰኘው ልዩ የሰላም አስከባሪ ኃይል በመላ አገሪቱ ጥበቃ ማድረግ መቻል አለበት። የተመድ ጸጥታው ምክር ቤት በበኩሉ በደቡብ ሱዳን ከፍተኛ ኃላፊነት ላይ ባሉ አንዳንድ ግለሰቦች ላይ የጣለውን የጉዞና የገንዘብ እገዳ ማዕቀብ ለአንድ ዓመት ያራዘመ ሲሆን ተጨማሪ ጠንከር ያለ ማዕቀብ ለመጣልም እያጤነ መሆኑን በያዝነው ሳምንት ይፋ አድርጓል። ባለፈው የካቲት ደግሞ አሜሪካ በተናጥል ጦር መሳሪያና ገንዘብ ዝውውር ማዕቀብ መጣሏ ይታወሳል። ተመራማሪው ሚስተር ዘካርያ ግን ማዕቀብ ለውጥ እንዳላመጣ ከአሁን በፊት በተደጋጋሚ ታይቷል ባይ ናቸው። ከቅርብ ጊዜ ወዲህ አዳዲስ አማጽያን እንዳሸን መፍላታቸው የሰላም ድርድሩን አወሳስቦታል። የቀድሞው የሀገሪቱ ጦር አዛዥ ፖል ማሎንግ በቅርቡ የመሠረቱት አማጽ ኃይልም አዲስ አበባ ላይ በሚካሄደው ሰላም ውይይት ለመታቀፍ እጋድን እየጎተጎታ ይገኛል። ሚስተር ዘካሪያ ግንቦት አጋማሽ ሊካሄድ ከታቀደው የአዲስ አበባ ውይይት ምን እንደሚጠብቁ ጠይቂያቸው ነበር። አሁን የጸጥታው ምክር ቤት እያደረገ ያለው ነገር አለ። አሜሪካም የሰላም ውይይቱ ሊጀመር ሳምንት ሲቀረው ሰሞኑን እርዳታ የመከለስ ውሳኔ ያሳልፋለች። መንግሥት ደግሞ እነዚህ ወገኖች ለሰላም ሂደቱ አጋዥ እንዳልሆኑ አምኗል። በሌላ በኩል ቀደም ሲል ከነበሩበት በእጅጉ የተዳከሙት ተቃዋሚዎች የአሜሪካ ውሳኔና የጸጥታው ምክር ቤት በመንግሥት ላይ የሚፈጥሩት ጫና መንግስትን ያዳክምልናል ብለው ያስባሉ። እንዲህ ከሆነ ትርጉም ያለው የሰላም ሀሳብ ይዘው ስለማይቀርቡ ምንም ስምምነት እንደማይደረስ ልንጠብቅ እንችላለን። የሳልቫኪር መንግስት በበኩሉ የሰላም ውይይቱ ከከሸፈ አጠቃላይ ምርጫ አካሂዳለሁ እያለ ሲሆን የተባበሩት መንግስታት ድርጅትና ምዕራባውያን መንግስታት ግን እቅዱን አልተቀበሉትም። ይህ በእንዲህ እንዳለ ፕሬዚዳንት ሳልቫኪር በምጻረ ቃሉ ኤስፒኤልኤም ተብሎ የሚታወቀውን ገዢውን ድርጅት መልሶ ለማዋሃድ ጥሪ ማድረጋቸውን ተከትሎ በተቀናቃኛቸው ሬክማቻር ከሚመራው አማጺ ኃይል የተገነጠለውን አንጃ የሚመሩት ተቀዳሚ ምክትል ፕሬዚዳንቱ ታባን ደንግ አንጃቸው ከገዢው ፓርቲ ጋር ማዋሃዳቸውን በሳምንቱ መጀመሪያ ይፋ አድርገዋል። የገዢው ፓርቲ ውህደት በፕሬዚዳንቱ የሚመራውን ብሔራዊ አንድነት መንግስት በማጠናከር ረገድ ትልቅ ሚና እንደሚኖረው ትንታኞች በመግለጽ ላይ ናቸው። ሚስተር ዘካሪያም ተመሳሳይ አስተያየት ነው ያላቸው። መጀመሪያ የደቡብ ሱዳን ችግር ምንድን ነው ብሎ መጠየቅ ያስፈልጋል። የሀገሪቱ ቀውስ እኮ በኤስፔሌ መከፋፈል ሳቢያ የተፈጠረ ነው። የድርጅቱ ውስጣዊ ቀውስ ሳይነሳ ስለ አጠቃላይ ሰላም ስምምነት ማውራት አይቻልም። ከኤስፔሌ ውጭ ያሉት ተቀናቃኝ ወገኖች እኮ ጠንካራ የሚባሉ አይደሉም። ስለዚህ ድርጅቱን መልሶ ማዋሃድ ለሰላም ሂደቱ ጠቃሚ ነው። አሁን ችግር የሆነው መልሶ ማዋሃዱን የሚቃወሙ ወገኖች ንቅናቄው ከመጠን በላይ ስለገዘፈ በሀገሪቱ ዲሞክራሲን ለማስፈን አስቸጋሪ ይሆናል የሚል እምነት መያዛቸው ነው። አዲስ አበባ ላይ ባለፈው ታኅሣሥ የተፈረመው ተኩስ አቁም ተጥሶ ጦርነቱ አሁንም ቀጥሏል። ከቀናት በኋላ የሚጀመረው ሰላም ውይይትም ለጦርነቱ መቋጫ ስለማስገኘቱ ጥርጣሬ ያላቸው ወገኖች በርካቶች ናቸው። ከናይሮቢ ለተጠናቀረው ዘገባ ቻላቸው ታደሰ